በሽብር ወንጀል ክስ የተመሠረተባቸው አምስቱ የተቃዋሚ ፓርቲ አመራር አባላት አብርሃ ደስታ፣ ሀብታሙ አያሌው፣ ዳንኤል ሽበሺ፣ የሽዋስ አሰፋ፣ አብርሃም ሰለሞን በከፍተኛው ፍርድ ቤት ክስ ተመስርቶባቸው ሲከራከሩ ረጅም ጊዜ ሆኗል። ፍርድ ቤቱ ከስር ተፈተው ከውጪ ሆነው ጉዳያቸውን እንዲከታተሉ ስለተባለው አሻሚ አገላለጽ በጥብቅና እየተከራከሩላቸው የሚገኙት አቶ አማሃ መኮንን ከችሎት መልስ በስልክ አነጋግሬያቸው እንዳብራሩልኝ ዛሬም ቀጠሮ ነበራቸው። እነ ሀብታሙ አያሌው አምስት መልስ ሰጪዎች ማለት ነው። ዛሬ ተቀጥሮ የነበረው ዐቃቤ ሕግ ወይም የብሔራዊ መረጃ እና ደህንነት የተባለው መስሪያ ቤት ከዚህ በፊት ለፍርድ ቤት አቅርቦት ለነበረው ማስረጃ መነሻ ነው የተባለው ኢሜል ወይም የስልክ ልውውጥ እንዳለ ይቅረብ ተብሎ እሱን ለማቅረብ ለመጠባበቅ ነበረ። በሌላ በኩል ባለፈው ቀጠሮ ሁሉም ተከሳሾች ከእስር እንዲፈቱ እና ጉዳያቸውን በውጭ ሆነው እንዲከራከሩ የፌደራል ጠቅላይ ፍርድ ቤቱ ውሳኔ ሰጥቶ ነበረ። ነገር ግን ዛሬ የሆነው ሁሉም ተከሳሾች ከእስር አልተፈቱም። አምስቱም ተከሳሾች በእስር ሆነው ነው የቀረቡት። ምክንያቱ ደግሞ ሶስቱን ተከሳሾች በተመለከተ በተለይ ዳንኤል ሺበሺ የሸዋስ አሰፋና አብርሃ ደስታን በተመለከተ ከፍተኛው ፍርድ ቤት ላይ በክርክር ላይ በነበሩ ጊዜ ፍርድ ቤት እንደፍራቸዋል በሚል የአንድ ዓመት ከሁለት ወርና የአንድ ዓመት ከአራት ወር እስራት ቅጣት ተወስኖባቸው ስለነበረ አሁን ጠቅላይ ፍርድ ቤቱ በያዘው ጉዳይ እንዲፈቱ ትእዛዝ ቢሰጡም በዛ ጉዳይ ግን የተወሰነባቸውን ቅጣት እየፈጸሙ ስለሆነ ሊፈቱ አልቻሉም የሚል መልስ በጽሁፍ የቃሊቲ ማረሚያ ቤት ለፍርድ ቤቱ ሰጥቷል። በማረሚያ ቤቱ ታም መሰረት፣ ዳንኤል ሽበሽብ እና የሺዋስ አሰፋ የሚፈቱት ግን ቦታ አንድ ቀን ሁለት ስምንት ነው። አብርሃ ደስታ ደግሞ የሚፈታው ሐምሌ አንድ ሁለት ስምንት ነው። ሌላ ግን ቂሊንጦ ላይ ያሉት ሀብታሙ አያሌው እና አብርሃም ሰለሞን አድጋቢ ምላሽ አልተፈጠም። ለምን ሊፈታቸው እንዳልቻለ ማረሚያ ቤቱ በጽሁፍ ምላሽ አልሰጠም። በማረሚያ ቤት የቀረቡት የማረሚያ ቤቱ ተወካይም እሳቸው ለማረሚያ ቤቱ ለሚመለከቱ አስተዳደር በበቂ ሁኔታ እንዳስረዱ፣ ትእዛዙም እንደደረሰ ነገር ግን ማረሚያ ቤቱ ያለ በቂ ምክንያት ሊፈታቸው እንዳልፈለገ ነው የገለጹት። ፍርድ ቤቱም የተረዳው ይህንን ነው። ማረሚያ ቤቱ እነዚህን ሁለት ተከሳሾች ያልፈታበት ሁኔታ ሕገ መንግስቱንም የሚጥስ የፍርድ ቤትንም ትእዛዝ የሚጥስ መሆኑን በማሳሰብ በአጽንኦት ትእዛዝ ሰጥቷል። በአጽንኦት ነው ማሳሰቢያ የሰጠው። ከዚህም ባለፈ እንደውም የእኛን ማመልከቻ ከተቀለበለ በኋላ ያው ነገ ለማረሚያ ቤቱ ጥብቅ ትእዛዝ እንደሚሰጥ ነግሮን ነው። እንግዲህ የተለያየ ነው። ፍርድ ቤቱ ለእስር ቤቱ ትእዛዝ ሲሰጥ ተግባራዊ ያልሆኑባቸው ጊዜያት አሉ። በህጉ ውስጥ ክፍተት አለበት ወይ ለሚለው ተሰጥቶ ነዋ ላይ እንግዲህ እንደሚታወቀው እነዚህ ሰዎች በከፍተኛ ፍርድ ቤት በነጻ እንዲሰናበቱ ብይን የተሰጠባቸው ናቸው። ከዛ በኋላ አቃቤ ሕግ ያልተገባ የህግ ድንጋጌ ጠቅሶ ለፌደራል ጠቅላይ ፍርድ ቤቱ በማመልከቱ ፍርድ ቤቱም እንደዚሁ በተሳሳት የስር ፍርድ ቤት ነጻ የተባሉበትን ውሳኔ ሽሮ ለሰባት ወር ያህል በስር ቆይተዋል። በኋላም ላይ ያው የሰበር ችሎቱ የግለሰቦቹ ነጻ የተባሉበት ውሳኔ የተሻረበት አግባብ ስህተት መሆኑን በመጥቀስ ችሮት ያን ያህል እዚህ እርምጃ የሚያበቃ የህግ ክፍተት አለ ብዬ አላስብም። በተለይ ደግሞ አሁን ይሄ ሁሉም ታልፎ የህግ ትርጉም ከተስተካከለ በኋላ በተለይ ሀብታሙ አያሌው እና አብርሃም ሰለሞን ያልተፈቱበት ሁኔታ ምንም የህግ መሰረት የሌለው ነው እና ከህግ ክፍተት ጋር የሚገናኝ አይደለም። ይሄ በግል የፍርድ ቤትን ትዕዛዝ አለማክበር በግል ለህግ የበላይነት ተነሳሽነት ወይም ፈቃደኝነት የማጣት ጉዳይ ነው። በመጨረሻም መደምደሚያው ምን ሆነ እንግዲህ አሁን አንደኛ ቅድም እንዳልኩት የብሔራዊ ደህንነት የተባለው መስሪያ ቤት አቅርብ የተባለውን ማስረጃ ያቀረበው ሰነድ አለ። በእርግጥ ለእኛ አልደረሰንም። እሱን አካባቢ በወቅ ኢኮፒ አድርጎ ለሮብ እንዲያቀርብ ነው የታዘዘው። ሁለተኛ የሀብታሙ አያሌው እና የአብርሃም ሰለሞንን በስር የመቆየት ጉዳይ በተመለከተ ነገ ፍርድ ቤቱ ትእዛዝ እንደሚሰጥ ነው ለማረሚያ ቤት። በዚህ ሁኔታ ነው የተደመደበው እና ሮብ እንግዲህ ደግሞ ውጤቱን የምናይበት ነው የሚሆነው። ጌታቸው ተድላይ ልጅ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ